ኢትዮጵያና ሶማሊያ በተባበሩት መንግስታት ፊት አለመግባባታቸውን አሳዩ። ኢትዮጵያና ሶማሊያ ትላንት አርብ ምሽት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፊት ባሰሙት ንግግር አለመግባባታቸውን ላለም አሳይተዋል። በአሩማር ፊት የተዘጋጀውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። መጀመሪያ ላይ የተናገሩት የሶማሊያው ጠቅላይ ሚኒስትር ሀምዛ አብዲ ባሬ ነበሩ። ኢትዮጵያ እንደ ኤሮፓ አቆጣጠር በዚህ ዓመት መግቢያ ላይ ከተገነጠለችው የሶማሌላንድ ግዛት ጋር የባህር ላይ ግንኙነት የመግባቢያ ስምምነት መፈራረሟ አገራቸው ላይ ከባድ ስጋት እንደጋረጠባት ተናግረዋል። የሶማሊያን ሉዓላዊነት በግልጽ ድፍረት የጣሰ ነው ሲሉም የዓለም መሪዎች በኢትዮጵያ ላይ እርምጃ እንዲወስዱ አሳስበዋል። ኢንተርናሽናል ኮሚኒቲ ስታንድ ዊ ሶማሊያ ኢን ኮንዴሚንግ ዚስ ቫዮሌሽንስ and upholding the principles of international sovereignty and territorial integrity. ዓለም አቀፉ ማህበረሰብ እነዚህን ጥሰቶች በማውገዝና ዓለም አቀፍ የሰላምና ደህንነት መሰረት የሆኑትን ብሔራዊ ሉዓላዊነትና የግዛት አንድነት መሮች እንዲከበሩ ከሶማሊያ ጎን እንዲቆም እናሳስባለን። ቀጠናዊ መረጋጋት በእነዚህ መሮችና በጋራ መከባበር ላይ የተመሰረተ ነው። ስለሆነም ኢትዮጵያ የአፍሪካ ቀንድ አለመረጋጋትን አደጋ ላይ ለሚጥሉ ድርጊቶች ተጠያቂ መሆን አለባት። የሶማሊያ ወደቦች ሕጋዊ ለሆኑ የንግድ እንቅስቃሴዎች ለኢትዮጵያ ሁሌም ክፍት ናቸው ያሉት ባሬ፣ ይህም ለቀጠናዊ ንግድና ትብብር ያለንን ቁርጠኝነት የሚያመለክት ነው ብለዋል። ኢትዮጵያ የባህር ዳርቻ ተደራሽነትን ለማረጋገጥ በሚል ሽፋን የሶማሊያን የግዛት ክፍል ለመቀላቀል የምታደርገው ጥረት ሕገወጥም አላስፈላጊም ነው። ባሬ ኢትዮጵያ ከሶማሌላንድ ጋር የምትከተለው አካሄድና ስምምነት የመገንጠል እንቅስቃሴዎችን ሊያበረታታ ይችላል ሲሉም አስጠንቅቀዋል። ሶማሌላንድ ከሶማሊያ መገንጠሏን ያሳወቀችው እንደ ኤሮፓ አቆጣጠር በ1991 ነው። ይሁን እንጂ እስካሁን የዓለም አቀፉን ማህበረሰብ እውቅና አላገኘችም። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አስቀስላሴ የሶማሊያው ጠቅላይ ሚኒስትር የሰጡትን መግለጫ አልተቀበሉትም። ክልሉ በባህር ላይ ዝርፊያ፣ በግጭቶችና በሌሎች ህገ ወጥ ተግባራት ስጋት ላይ እንደሚወድቅ ገልጸው በቀይ ባህርና በህንድ ውቅያኖስ የባህር ንግድ አገልግሎት ላይ የሚፈጠር የጸጥታ ችግር ለኢትዮጵያ ትልቅ የስጋት ምንጭ ነው ብለዋል። ዊዝ ኦቨር 120 ሚሊዮን ፖፑሌሽን አንድ ሲግኒፊካንት ማሪታይም ትሬድ ኢትዮጵያ ኢንታየርሊ ዲፔንድስ ኦን ዘ ሴፍ ሴኩር ማሪታይም አክቲቪቲ ኢን ዘ ሬድ ሲ አንድ ኢንዲያን ኦሽን ከ120 ሚሊዮን በላይ ህዝብ እና ከፍተኛ የባህር ላይ ንግድ ተጠቃሚዎቹ ኢትዮጵያ ሙሉ በሙሉ የምትተማመነው ደህንነቱ በተጠበቀ የቀይ ባህርና የህንድ ውቅያኖስ የባህር እንቅስቃሴ ነው። አቶ ታዬ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ስምምነት ተገቢነት በማስረዳት ተሟግተዋል። ኢትዮጵያስ ሜሞራንደም ኦፍ አንደርስታንዲንግ ዊዝ ሶማሌላንድ ኢዝ ቤዝድ ኦን ኤግዚስቲንግ ፖለቲካል ዲስፐንሴ ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት በሶማሊያ ባለው የፖለቲካ ሂደት ላይ የተመሠረተ ነው። ዓላማችን ለክልሉ የጋራ እድገትና ብልጽግና ነው። ተመሳሳይ ስምምነቶች በሌሎች ግዛቶች የተፈረሙ ሲሆን የሶማሊያ መንግሥት በግልጽ የውስጥ የፖለቲካ ውጥረቶችን ለመሸፋፈን ሲል ግጭትን የሚያነሳሳበት ምንም ምክንያት የለም። ስለዚህ በአገሬ ላይ የቀረበውን መሠረተ ቢስ ውንጀል አልቀበልም። የኢትዮጵያ ስም ከየትኞችም ክሶች ጋር በፍጹም ተያይዞ ሊነሳ አይችልም። ኢትዮጵያ በሶማሊያ የአፍሪካ ሕብረት የሽግግር ተልእኮ አካል በመሆንና እንዲሁም በሁለቱ ሀገሮች ስምምነት ሶማሊያ ውስጥ የተሰማሩ በሺዎች የሚቆጠሩ ወታደሮች አሏት። ዩጋንዳ፣ ቡሩንዲ፣ ኬንያና ጅቡቲ የተልእኮ አካል ሆነው የሚያገለግሉ ሌሎች ሀገራት ናቸው። ሽብርተኝነት ለአፍሪካ ቀንድ ሰላምና ደህንነት ትልቅ ስጋት ሆኖ ቀጥሏል፣ ያሉት አቶ ታዬ እንደ አልሸባብ ያሉ ጽንፈኛ ቡድኖች የዓለም አቀፍና የውስጥ አጋር ድርጅቶች በሰላማዊ ሰዎችና በክልሉ ጸጥታ ላይ የሚያደርሱትን አስከፊ ጥቃት ቀጥለዋል ሲሉ ተናግረዋል። ኬንያ ኡጋንዳ፣ አንድ ማይ ካንትሪ ኢትዮጵያ በሶማሊያ ህዝብ ጽናትና በቡሩንዲ፣ በጅቡቲ፣ በኬንያ፣ በኡጋንዳና በአገር ኢትዮጵያ ወንድና ሴት ልጆች መስዋዕትነት በቀጠናው የአሸባሪነት አቅም በእጅጉ የቀነሰበት ደረጃ ላይ ደርሷል። አቶ ታዬ ሶማሊያ ከአሸባሪ ቡድኖች ጫንቃ ነፃ እንድትወጣ የከፈልነውን መስዋዕትነት እውቅና እንድትሰጥ እንፈልጋለን ሲሉም አሳስበዋል። ጠቅላይ ሚኒስትር ባሬ ኢትዮጵያ ከሶማሌላንድ ጋር የጀመረችው ስምምነት እንደ አልሻባብ ያሉ ጽንፈኞችን ጥቅም የሚያስጠብቅ ነው ሲሉ ባሰሙት ንግግር ተከራክረዋል። ሶማሊያ ሰላምና አንድነት ለማምጣት በምጥርበት በዚህ ወቅት የድርጊት መለያየት ብቻ ሳይሆን የኢትዮጵያን ትንኮሳ እንደ ፕሮፓጋንዳ የሚጠቀሙበት እንደ አልሸባብ ያሉ አሸባሪ ቡድኖች ለችግር የተጋለጡ ግለሰቦችን በአክራሪነት ይመለመሉበታል። እንዲህ ያለ የማተራመስ ባህሪ ለመላው የአፍሪካ ቀንድ ደህንነትና መረጋጋት ትልቅ አደጋ ይፈጥራል። ባሬ ሶማሊያ የግዛት ይዞታዋን የመጠበቅ ሉዓላዊነት መብቷን እያስመሰከረች መሆኑን ገልጸው ኢትዮጵያም ትንኮሳዋን እንድታቆምና ለዓለም አቀፍ ሕግጋት እንድትገዛ ጠይቀዋል። አቶ ታዬም በክልሉ ህዝብ ላይ ሁከትና ብጥብጥ የሚፈጥሩ አሸባሪ ቡድኖችን ለማጥፋት የሶማሊያ ፌዴራል መንግስት ድጋፉን ይስጥ ሲሉ ጠይቀዋል።